ቮይስ ኦፍ አሜሪካ የፌዴራሉ ጠቅላይ ፍርድ ቤት የግባኝ ሰሚ ችሎት በኢንተርኔት አምደኞች በእነ ሶሊያና አሽመልስና በአቃቤ ሕግ መካከል ባለው ክርክር ዛሬ ውሳኔውን አሳወቀ። አንደኛ ተከሳሽ ሶሊያና አሽመልስና አቤል ዋቤላን በተመለከተ የታችኛውን ፍርድ ቤት ውሳኔ ሲያጸና ናታኔል ፈለቀንና አጥናፉ ብርሃኔን በሌላ የሕግ ቀቤዎች እንዲከላከሉ ወሰነ። በውሳኔው ላይ ለሰበር ፍርድ ቤት እንደሚ አቤት እንደሚሉ ጠበቃው አስታወቁ። መለስካቸው አማሃ ዝርዝር ልኳል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት ከብዙ ተደጋጋሚ ቀጠሮ በኋላ ዛሬ ዞን ዘጠኝ በሚል ስያሜ በሚጠሩት የኢንተርኔት አምደኞች ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና ና በአቃቢ ህግ መካከል በነበረው ክርክር ላይ ውሳኔ ሰጥቷል። ፍርድ ቤቱ እንዳተተው ለውሳኔው መሠረት ነው ያለው በወንጀል ጉዳይ የሀገሪቱ የማስረጃ ምዘና ደረጃ ከምክንያታዊ ጥርጣሬ ውጪ ወይንም ቢዮንድ ሪዝነብል ዳውት ማስረዳት አይደለም ብሏል። የሀገሪቱ ማስረጃ ምዘና ደረጃ በቂ ማስረጃ ወይንም ሰፊሽንሲ ኦፍ ኤቪደንስ የሚለው ነው ብሏል። ከዚህ ተነስቶ ተከሳሾች ለፖሊስ የሰጡትን ቃል ከኢሜይል አድራሻቸውና ከመኖሪያ ቤታቸው የተገኙ ጽሑፎችን፣ እንዲሁም ከብሔራዊ ደህንነት ጽሕፈት ቤት ተጠናቅሮ የቀረበውን ማስረጃ በአንድ ላይ አይተዋል። በዚህ መሰረትም ፍርድ ቤቱ የሰጠውን ውሳኔ ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን እንዲህ ይገልጹታል። ሶሊያን ሽመልስ እና አቤል አበላን በተመለከተ የቀረቡት ማስረጃ ከፍተኛ ፍርድ ቤቱ እንዳለው ምንም አይነት ወንጀል የሚያስረዱ ሆነው ስላላገኘቸው የከፍተኛውን ፍርድ ቤት ውሳኔ አጥንቸዋለው በነፃ መሰናበታቸው ተገቢ ነው ነው ያለው እና አትናየት መኮንንና ከዛፉ ብርሃኔን በተመለከተ ግን የቀረበባቸው ማስረጃዎች ምንም ወንጀል አያስረዱም ማለት አይቻልም። ነገር ግን የቀረበባቸውን ክስ ማለት በፈረሽ አዋጁ አንቀጽ ተጠቅሶ የቀረበባቸውን የወንጀል ድንጋጌ አያስረዳም። በሌላ በኩል ግን የወንጀል ሕጉን አንቀጽ ሁለት አምሳ ሰባት ሀና ሰ የሚያስረዳ ሆነው አግኝቸዋለሁ። በዚሁ መሰረት ሁለቱ ብቻ የቀረበባቸውን ክሱን ሊከላከሉ ወደ ስር ፍርድ ቤት ተመልሶ ሊከላከሉ ይገባል በሚል ነው እንግዲህ ውሳኔውን የሰጠው። ስለተሰጠው ውሳኔም ያላቸውን የግል አስተያየት ጠይቄያቸው ነበረ። በተለይ የማስረጃ ምዘና ደረጃው የሀገራችን የተቀበለችው ከምክንያታዊ ጥርጣሬ በላይ ማስረዳትን ሳይሆን በቂ ማስረጃን መኖሩ ብቻ በቂ ነው የሚለው ነገር በጣም አከራካሪ እና ምናልባት በእኔ በኩልም ይሄ ነገር እውነትም በሌሎች ፍርድ ቤቶች ላይም ተጽዕኖ የሚያሳርፍ ከሆነ ብዙ ችግር ሊያመጣ ይችላል የሚል ነገር አለኝ። ከእሱም በተመለከተ በፍጹም በእኔ በኩል የምቀበለው አይሆንም። በደረጃው ያው አቤት የምንልበት ነው የሚሆነው። ከዛ በኋላ እንግዲህ ያው ተከላከሉ ነው የተባለው። አቃቤ ክሱን በስር ፍርድ ቤት እንደገና ማንቀሳቀስ አግባብ ነው ብሎ ካመነ ያኔ ተገቢውን ክርክር የምናቀርብበት ነው የሚሆነው እንጂ ውሳኔው በእኛ በኩል ትክክለኛ እና ሊታረም የማይገባ ነው የሚል ነገር የለንም። ይህንኑ በደረጃው አቤታችንን የምናቀርብበት ነው የሚሆነው። ስለዚህ ለሰበር ይግባኝ ትላላችሁ ማለት ነው? የፌዴራል አቃቤ ሕግ ከሁለት ዓመታት በፊት በነሶሪያና ወሪያና ሽመልስ ላይ የሽብር ድርጊት ፈጽማችኋል ሲል በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው እንደነበረ አይዘነጋም። የአምስቱ ተከሳሾችን ክስ መንግሥት ሲያነሳ፣ ሌሎቹ አምስቱ ግን ሲከራከሩ ቆይተዋል። በመጨረሻም አስራ ዘጠነኛ ወንጀል ችሎት የቀሩትን አምስቱን ማለትም የሶሪያና ሽመልስ በሌለችበት በፈቃዱ ኃይሉን ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ጉዳይ ሲመረምር ቆይቶ ከበፈቃዱ ኃይሉ በስተቀር አራቱን መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበረ። በበፈቃዱ ኃይሉ ላይ ደግሞ የተከሰሰበትን የሕግ ድንጋጌ ቀይሮ በሌላ የወንጀል ሕግ እንዲከላከል ወስኖ ጉዳዩን በውጭ ሆኖ እንዲከታተል ከእስር እንዲፈታ አዟል። ይሁንና አቃቤ ሕግ በፍርድ ቤት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ብሎ ጉዳዩ እስከ ዛሬ ቆይቷል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ